በቅድሚያም አርስተ ዜና የኢትዮጵያ አየር መንገድ ወደ ህንድ የሚያደርገውን የበረራ መስመር ሊያጠናክር ማቀዱን የህንድ የዜና ወኪል ዘገበ። ግብፅ ውስጥ ከ150 በላይ ሰዎች ፍቃድ ያልተሰጠው መንግሥትን የሚቃወም ሰልፍ ላይ በመሳተፍ በሚል የእስራት ብይን ተላለፈባቸው። የሰብዓዊ መብት ተሟጋቾች ተቃውሟቸውን አሰምቷል። የጀርመን መንግሥት በሚቀጥሉት አምስት ዓመታት ስደተኞችን ለመርዳት በሚል 94 ቢሊዮን ዩሮ ሊመድብ መሆኑ ተገለጠ። በእንግሊዝ ፕሪምየር ሊግ የመጨረሻ ቀን የእግር ኳስ ግጥሚያ ማንቸስተር ዩናይትድ ከቦርምስ ጋር ሊያከናውኑ የነበረው ጨዋታ በደህንነት ስጋት የተነሳ ተስተጓጎለ። ዜናው በዝርዝር የኢትዮጵያ አየር መንገድ ወደ ህንድ የሚያደርገውን የበረራ መስመር ሊያጠናክር ማቀዱን የህንድ የዜና ወኪል ፒቲአይ ዘገበ። ከአዲስ አበባ ወደ ኒው ዴልሂና ሙምባይ ህንድ በየቀኑ በረራ የሚያደርገው የኢትዮጵያ አየር መንገድ በተጨማሪ ወደ ደቡብ ምስራቅ የህንድ የባህር ጠረፍ ቼናኒ ድረስ ለመዝለቅ ማቀዱም ተገልጧል። አየር መንገዱ በአሁኑ ወቅት ወደ ሙምባይና ኒው ዴልሂ በሳምንት 14 በረራዎችን እንደሚያከናውንም የዜና ወኪሉ ጠቅሷል። የህንድና የኢትዮጵያ አየር መንገዶች 27 ዓለም አቀፍ አየር መንገዶችን ያቀፈው ግዙፉ የበረራ ጥምረት ስታር አሊያንስ አባላት ናቸው። የኢትዮጵያና የህንድ አየር መንገዶች ሳምንታዊ በረራዎችን ከ21 ወደ 28 ለማሳደግ ቀደም ሲል ስምምነት ፈርመዋል። ግብጽ ውስጥ ከ150 በላይ ሰዎች ፍቃድ ያልተሰጠው መንግስትን የሚቃወም ሰልፍ ላይ በመሳተፍ በሚል ከሁለት እስከ አምስት ዓመታት የሚደርስ የእስር ፍርድ እንደተበየነባቸው ተገለጠ። የሰብአዊ መብት ተከራካሪዎች የግብፅ ፍርድ ቤት በጅምላ ሰዎቹ ላይ የሰጠው ፍርድ አግባብ አይደለም ሲሉ ተቃውሟቸውን አሰምቷል። 101 ሰዎች እንደ ጎርጎሪዮስ አቆጣጠር በ2013 ጸንቶ የነበረውን የጎዳና ሰልፍ እገዳ በመተላለፍ በሚል የአምስት ዓመት እስር ተበይኖባቸዋል ሲል አሶሺየትድ ፕሬስ ዘግቧል። የተቀሩት 51 ደግሞ የሁለት ዓመት እስራት የተፈረደባቸው የግብፅ መንግሥት በቁጥጥሩ ስር የሚገኙ ሁለት የቀይ ባህር ደሴቶችን ለሳውዲ አረቢያ ለመስጠት መወሰኑን በመቃወም ሰልፍ በመውጣታቸው እንደሆነ ተጠቅሷል። የጀርመን መንግሥት በሚቀጥሉት አምስት ዓመታት ስደተኞችን ለመርዳት በሚል 94 ቢሊዮን ዩሮ ሊመድብ መሆኑን በጀርመንኛ ቋንቋ የሚታተመው ዲያር ሽፒግል የተሰኘው መጽሔት አተተ። የገንዘብ መጠኑ የተገኘው ከፋይናንስ ሚኒስተር ሰነድ ላይ እንደሆነ መጽሔቱ አክሎ ጠቅሷል። አጠቃላይ የተመደበው ገንዘብ ስደተኞችን ከህብረተሰቡ ጋር ለማዋሃድ ለሚከወኑ ስራዎች፣ ለቤት ኪራይ ብሎም የስደት መሠረታዊ ምክንያቱን በመጋፈጥ በገፍ የሚደረግ ስደትን ለመቀነስ እንደሚውል ተገልጧል። የጀርመን ፌዴራል መንግሥትና አስራ ስድስቱ ግዛቶች ገንዘቡን እንዴት እንደሚካፈሉት ይወስናሉ ተብሏል። የጀርመን ባለስልጣናት ጦርነት ካዳቀቃቸው የመካከለኛው ምስራቅና ሰሜን አፍሪካ ሀገራት በዚህ ዓመት ስድስት መቶ ሺህ ስደተኞች ጀርመን እንደሚገቡ ገምቷል። ቁጥሩ በሚቀጥሉት አራት ዓመታት ሊቀንስ እንደሚችልም ተጠብቋል። ይህ ዶቼ ቬሌ ሬዲዮ ነው። የጣሊያኗ ሲሲሊ ደሴት አቅራቢያ ባለፈው ሐሙስ በባህር ጉዞ ከደረሱት 800 ስደተኞች መካከል ከሁለቱ በስተቀር የተቀሩት የሶሪያ ስደተኞች አለመሆናቸው ተገለጠ። ቀደም ሲል በሁለት ጀልባዎች ተጉዞ ሲሲሊ የባህር ዳርቻ ከደረሱት ስደተኞች መካከል ከ150 በላይ የሚቆጠሩት የሶሪያ ስደተኞች መሆናቸው ተዘግቦ ነበር። የተባበሩት መንግስታት ድርጅት የጣሊያን የባህር ጠረፍ ጠባቂዎች ስደተኞቹ የሶሪያ ናቸው ሲሉ የሰጡትን መረጃ ትናንት ማስተካከሉን የፈረንሳይ ዜና አገልግሎት ዘግቧል። ይህ ዘገባ ከቱርክ ወደ ግሪክ የሚወስደው የባህር መስመር ለስደተኞች በመዘጋቱ ጣሊያን ዳግም በስደተኞች ልትጨናነቅ ነው የሚል ስጋት አጭሮ ነበር። ሆኖም በሁለቱ ጀልባዎች ሲሲሊ ከደረሱ ስደተኞች መካከል ከሶሪያ የመጡት ሁለት ብቻ መሆናቸው ተገልጧል። ስደተኞቹ በአብዛኛው ከየመን፣ ከሱማሊያ፣ ከኤርትራና ከደቡብ ሱዳን የመጡ ናቸው ተብሏል። በርካታ ግብጻውያንና ያለወላጅ ጀልባ ላይ የተጫኑ ታዳጊዎች የሚገኙበት እንደነበር ተዘግቧል። በአሁኑ ወቅት በርካታ ስደተኞች ከሊቢያ ይልቅ በግብፅ በኩል ወደ አውሮጳ እየተሻገሩ መሆኑን የዜና አውታሩ ዘግቧል። ከቱርክ ወደ ግሪክ ግን ከትናንት ማታ እስከ ዛሬ ማለዳ ድረስ አንድም ስደተኛ አለመሻገሩ ተገልጧል። በመጨረሻም ስፖርት፣ በእንግሊዝ ፕሪምየር ሊግ የዘንድሮ የውድድር ዘመን የመጨረሻ ቀን የእግር ኳስ ግጥሚያ ማንቸስተር ዩናይትድ ከቦምስ ጋር ሊያከናውኑ የነበረው ጨዋታ በደህንነት ስጋት የተነሳ ተስተጓጎለ። የእግር ኳስ መጫወቻ ስታዲየም ውስጥ አጠራጣሪ ጥቅል በመገኘቱ ፖሊስ ጨዋታው ሊጀመር ከታቀደበት ከግማሽ ሰዓት በፊት እንዲቋረጥ አድርጓል። ጨዋታውን ለመታደም የተገኙ በ10 ሺዎች የሚቆጠሩ ተመልካቾችም 75000 ተመልካቾች ከሚይዘው የማንቸስተር ዩናይትድ ኦልትራፎርድ ስታዲየም እንዲወጡ ተደርጓል። ባለፈው ህዳር ወር ሃኖቨር ከተማ ውስጥ የጀርመን ብሔራዊ የእግር ኳስ ቡድን ከኒዘርላንድ አቻው ጋር የነበረው ጨዋታ በደህንነት ስጋት መቋረጡ ይታወሳል። በወቅቱ ከጥቂት ቀናት በፊት ፓሪስ ውስጥ አሸባሪዎች 130 ሰዎችን ገድለው ከ350 በላይ አቁስለው ነበርን። የአውሮጳ ህብረት ፖሊስ ዩሮፖል አዛዥ ደግሞ በመጪው ሰኔ በፓሪስ የሚካሄደው የአውሮጳ ዋንጫ ውድድር ላይ የሽብር ጥቃት ሊፈጸም ይችላል የሚል ስጋት እንዳላቸው ትናንት ገልጠው ነበር። ይህ ከራይን ወንዝ አቅራቢያ የሚተላለፈው ቦን ከተማ የሚገኘው ዶችቬሌ ሬዲዮ ጣቢያ ነው። ዜናውን ለማጠቃለል አርስተ ዜናውን በድጋሚ እናሰማለን። የኢትዮጵያ አየር መንገድ ወደ ህንድ የሚያደርገውን የበረራ መስመር ሊያጠናክር ማቀዱን የህንድ የዜና ወኪል ዘገበ። ግብፅ ውስጥ ከ150 በላይ ሰዎች ፍቃድ ያልተሰጠው መንግሥትን የሚቃወም ሰልፍ ላይ በመሳተፍ በሚል የእስራት ብይን ተላለፈባቸው። የሰብአዊ መብት ተሟጋቾች ተቃውሟቸውን አሰምቷል። የጀርመን መንግሥት በሚቀጥሉት አምስት ዓመታት ስደተኞችን ለመርዳት በሚል 94 ቢሊዮን ዩሮ ሊመድብ መሆኑ ተገለጠ። በእንግሊዝ ፕሪምየር ሊግ የመጨረሻ ቀን የእግር ኳስ ግጥሚያ ማንቸስተር ዩናይትድ ከቦርምስ ጋር ሊያከናውነው የነበረው ጨዋታ በደህንነት ስጋት የተነሳ ተስተጓኮለ። ዜናው በዚሁ አበቃ።